ይህ የኢትዮጵያ ሬዲዮ ነው። የኢትዮጵያ ሬዲዮ ብሔራዊ አገልግሎት ዘወትር ቅዳሜ ከቀኑ ሰባት ሰዓት እስከ አስራ ሁለት ሰዓት በሠላሳ አንድ ሜትር ባንድ አጭር ሞገድ በ ስምንት መቶ ዘጠና አንድና ዘጠኝ መቶ ሰባ ሁለት ኪሎ ሄርዝ መካከለኛ ሞገድ የሚያስተላልፈውን የአማርኛ ፕሮግራም ይጀምራል። Kahun Ethiopia Broadcasting Corporation. የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ በዓሉን ምክንያት በማድረግ ከዋዜማ ውለት ጀምሮ የተለያዩ አዝናኝና ቁም ነገር ሰጪ ልዩ የበዓል ዝግጅቶችን አሰናድቶ ለአድማጭ ተመልካቾች ለማቅረብ ዝግጅቱን ማጠናቀቁን ሲገልጽ ታላቅ ደስታ ይሰማዋል። ከዋዜማ ውለት ከኢልተን ሆቴል በቀጥታ የሚያሰራጨው ልዩ የዋዜማ ዝግጅትን ጨምሮ በእለቱም ሕዝቡን ለማዝናናትና ለማስደሰት ታላቅ ድግስ ደግሶ እየተጠባበቃችሁ ነው። በመሆኑ ከዋዜማ ውለት ጀምሮ በኢቲቪ 1፣ በኢቲቪ 3፣ በብሔራዊ ሬዲዮ ጣቢያ እንዲሁም በኤፍኤም 97 ነጥብ 1 ላይ በሚተላለፉ የአዲስ ዓመት አዝናኝ ዝግጅቶቻችን ላይ ምርትና አገልግሎቱን ያስተዋውቁ ዘንድ በዚያ አጋጣሚ ይጋብዛል። የበለጠ መረጃ ስልክ 0115513509፣ 0115513418 ወይም 0115150310 ላይ ደውሎ ማነጋገር ይቻላል። መልካም በዓል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ይህ የኢትዮጵያ ሬዲዮ ነው። የኢትዮጵያ ሬዲዮ ብሔራዊ አገልግሎት ከማለዳው 12 ሰዓት ጀምሮ በኦሮምኛ፣ በትግርኛ በእንግሊዝኛና በአማርኛ ሲያስተላልፍ የቆየውን ፕሮግራም እዚህ ላይ ፈጸመ። ነገ ጠዋት በምናስተላልፈው ፕሮግራም እስክንገናኝ በደህና አደሩ።